የኢትዮጵያ ፓርላማ መቀመጫዎች በሙሉ በገዢው ፓርቲና አጋዥ ድርጅቶች መያዛቸው ከወቅታዊ ሁኔታ አንጻር ሊጫወት ይገባው ነበር ያሉትን ሚና እንዳወሳሰበው ዶክተር አሸብር ወልደ ጊዮርጊስ አስታወቁ። ይላል የቀድሞ የግል ፓርላማ አባልና የፓን አፍሪካን ፓርላሜንት የክብር ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለአሜሪካ ድምፅ እንዳብራሩት ፓርላማው ከስራ አስፈጻሚው ጋር የጋራ አጀንዳና ፕሮግራም አለው። የኢትዮጵያ ፓርላማ እስካሁን በወቅታዊ የአገሪቱ ሁኔታ ላይም አልተወያየም ብለዋል። እስክንድር ፍሬው ነው ዝርዝሩን የያዘው። የበርካቶች ህይወት የጠፋበት የኢትዮጵያ ወቅታዊ ሁኔታ በአገሪቱ ፓርላማ ርዕስ ሆኖ አልቀረበም። ይልቁን ፓርላማው ለሶስት ወራት በመደበኛ እረፍት ላይ ይገኛል። ይህ ጊዜ ደግሞ ተቃውሞዎች የቀጠሉበት፣ ግጭቶች የተካሄዱበት መሆኑ ታይቷል። እናም ፓርላማው ለምን በወቅታዊ ጉዳይ ላይ አልተነጋገረም? በሚል ጥያቄ የሚያነሱ ወገኖች አልጠፉም። ከ2003 እስከ 2007 የዚህ ፓርላማ አባል ሆነው ያገለገሉትና በአሁኑ ወቅት የፓን አፍሪካ ፓርላማ የክብር ፕሬዚዳንት የሆኑት ዶክተር አሸብር ወልደ ጊዮርጊስ ሁኔታው ውስብስብ መሆኑን ይናገራሉ። ለዚህ ምክንያቱ ደግሞ ሁሉም መቀመጫዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ መያዛቸው እንደሆነ ያምናሉ። በዚያ የሚገኙት በአንድ በኩል የፓርቲ አባል የሆኑና ስልጣን ያላቸው በሌላ በኩል ደግሞ የፓርላማ መቀመጫ የያዙ መሆናቸው ሁኔታውን እንዳወሳሰበው ነው ያብራሩ። ፓርላማው አልተነጋገረበትም የሚለውን ለመደምደም መነሻ አይኖረኝም። ምክንያቱም አጋጣሚ ሆኖ የአንድ ፓርቲ ፓርላማ ነው ያለው። ይህ ፓርቲ ደግሞ ከአስፈጻሚውም ጋር የጋራ አጀንዳ ነው ያለው የጋራ ፕሮግራም ነው ያለው። ከዚህ አኳያ የራሱ የሆነን ጉዳይ ይዘው ጎላ ብሎ ለመውጣት የሚፈጠርለት አጋጣሚ ላይኖር ይችላል። ግን በውስጥ በፓርቲ ደረጃ እና በምክር ቤት እንግዲህ ባላውቀውም አይወያዩበትም፣ አይነጋገሩበትም ምል እምነት የለኝም። ተቃዋሚ ፓርቲዎች ብኖሩ ኑሮ በእርግጥ ያው የተለየ ሀሳብ የተለየ ነገር ይወጣና ወደ ሚዲያውም ወደ ምኑም ይሄድ ነበረ። አሁን አንድ ፓርቲ ስለሆነ ያው የፓርቲ ዲስፕሊን ተከትለው ስለምሰሩ በዚያ ተውጠው ቀርቶ ካልሆነ አይነጋገሩበትም የሚል እምነት አይኖረኝም። እዚህ ላይ ግን ዶክተር አሸብር ለምሳሌ እንግዲህ ፓርላማው መነጋገሩ በራሱ ተነጋገረበት መባሉም የሚያስተላልፈው መልእክት የሚኖረውን ድምታ አለ ስለዚህ የአንድ ፓርቲ አባላት ብቻ መሆናቸው የፓርላማው አባላት ነው እንዳይነጋገሩ ወይም በይፋ ተወያይተው ለህዝብ እንዳያሳውቁ ያደረጋቸው ነው እያሉኝ ያሉት? ተቃዋሚዎች ቢኖሩ ወይ የግልጩዎች ቢኖሩ ኖሮ እዛ ውስጥ ምናልባትም ፓርላማው በጉዳዩ ላይ በይፋ ተነጋግሮ ሲነጋገር ይታይ ነበረ። አሁን ባለው ሁኔታ ላይ ሆነን ነው መነጋገር ያለብን። ባለው ሁኔታ ላይ ሆነን ስንናገር ገዢው ፓርቲና አጋሮቹ ናቸው ያሉት ምክር ቤት እና ሰሞኑን የተደረገው ኢህአደግ ስራ አስፈጻሚም ሆነ ኢህአደግ ማዕከላዊ ኮሚቴ ስብሰባ እዚህ ምክር ቤት አባልም የሆኑት እዚያም አባላት ናቸው። ከዚህ አኳያ አልተነጋገሩበትም፣ በይፋም አልወጡም ለመናገር ይከብዳል። እና ብዙዎቹ እዚያም አሉበት እዚህም አሉበት። ለዚህ ከዚህ አኳያ ለወደፊቱ ልታሰብበት የሚገባው ዳይቨርስፋይድ የሆነ የተለያየ ሀሳብ እንዲንጸባረቅ በምርጫው ወቅት የተፈጠረ ሁኔታ ተቀይሮ ያ አስተሳሰብ የመጣበትን መንገድ መስራት የሚያስፈልግ ይመስለኛል። በአማራና በኦሮሚያ ክልሎች ያሉ ቅሬታዎችና ብሶቶች በግልጽ ከሚነገረው የሰፉ እንደሆኑ ዶክተር አሸበር አስረድተዋል። የወልቃይትን ጥያቄ በምሳሌነት በመጥቀስም በአማራ ክልል ተወላጆች ላይ የደረሱ ሌሎች በደሎች መገለጫ ሊሆን እንደሚችል ተናግረዋል። ከወልቃይ ሰፋ ያለ እኔ የማምነው የኢትዮጵያ ብሔር ብሔረሰቦች በህገ መንግስታችን መሰረት የትም ዞሮ የመኖር የትም የሄዱ ሀብት ማፍራት መብት አላቸው። ህገ መንግስቱ ያኔ እንደነገረዋል። ከዚያ አኳያ እኔ ምናልባት በእኔ እምነት የአማራ ክልል ተወላጆች በአንዳንድ ክልሎች አካባቢ ተገፍተዋል፣ ተገፍተዋል፣ ሀብታቸው ተነጥቆ ተዘርፎ ተገፍተው የወጡበት ሁኔታ አለ። ወደፍን የኢትዮጵያ ህዝብ የሚያውቀው ነው። ይህ ደግሞ ምናልባት ያንን አስተሳሰብ አሁን ወልቃይት ትግራይ ሂዶ ከሆነ ትግራይ ኢትዮጵያ ነው፣ ወልቃይት አማራ ቢሆን አማራ ኢትዮጵያ ነው። አሁን እዚያ ደረጃ ደርሶ ህዝብ እስከ መጋደል፣ እስከ መጠፋፋት የሚያደርስ ነገር ሊኖር አይገባም። የሚያስፈልግ ነገር ካለ በውይይት በጣም በሰለጠነ መንገድ ህገ መንግስቱን እና ህገ መንግስቱን መሰረት አድርጎ ከዚያ መፍታት ይቻል ነበር። ምናልባት ሆድ እንዲብሰው ያደረገው በሌላ አካባቢ የአማራ ተወላጆች የደረሰባቸው ችግር ወደዚህ ደረጃ ያደረሳቸው ነው የሚመስለኝ። ይህንንም መልሶ ረዚዮም ማድረግ የሚያስፈልገው ይመስለኛል። ተመልሶ መታየት አለበት። ተመልሶ ታይቶ በህገ መንግስቱ መሰረት መብቱ ካልተከበረለትና ያ መብቱ ተነጥቆ ከሆነ ያንም መልሶ ወደ ነበረበት መመለስ ያስፈልጋል። ለህዝቡ ጥያቄዎች መልስ ከመስጠት አንጻር መንግስት ግልጽ መሆን እንዳለበትም ዶክተር አሸበር አሳስበዋል። አሁን አንዳንድ ቦታዎች ላይ የተጀመረው ችግር እየሰፋ ሲሄድ አሳሳቢ ነው የሚሆነው። ይህንንም እንግዲህ በመንግስት ደረጃ በስፋት ከህዝብ የተነሱ ጥያቄዎችን፣ የተደመጡ ችግሮችን ለይቶ አውቆ እያንዳንዳቸውን አድሬስ ማድረግ ያስፈልጋል። አሁን የሚፈታውን አሁኑ ነው ኢሜዲየስሊ መፍታት ያስፈልጋል። ቀጣይ ጊዜ የሚጠይቁትን አሁንም ከህዝብ ጋር ተወያይቶ ይህንን በዚህ ጊዜ እንፈታለን፣ ያኛውን በዚያ ጊዜ፣ የረጅሙ ጊዜ ደግሞ መፍታት የማይችለውንም አንዳንድ ምንድን ነው የሚባለው፣ ከጣፋጭ ውሸት መራራ እውነት ይሻላል የሚባል ነገር አለ። ማትችለውንም ማትደራደርበትም ጉዳይ ካለ ከህገ መንግስት አኳያ ከህግ አኳያ ማትችለውም ነገር ካለ መዋሸት ማባበል አያስፈልግ፣ በቀጥታ ይሄ ይሄ ነው። አንዳንድ የህገ መንግስታዊ ትርጉም የሚያስፈልጋቸው ነገሮች የሚነሱ ከሆነ ያንን ከህገ መንግስቱ አኳያ አይቶ ወደፊት ደግሞ ጊዜ ወስዶ ማስተካከል። የኢትዮጵያ ፓርላማ ማለትም የህዝብ ተወካዮች ምክር ቤት ከረፍት የሚመለሰውና የ2009 የመጀመሪያ ስብሰባውን የሚያካሂደው በያዝነው መስከረም የመጨረሻ ሰኞ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።